የሰማያዊ ፓርቲ የቀድሞ የሕዝብ ግንኙነት ኃላፊ ዮናታን ተስፋዬ ዛሬ ፍርድ ቤት አልቀረበም። ተከሳሹ ያልቀረበበትን ምክንያት የማረሚያ ቤቱ ባልደረባ እንደማያውቀው ገልጸዋል። ፍርድ ቤቱ የቅሊንጦ ማረሚያ ቤት አቶ ዮናታንን ለምን በቀጠሮ መሰረት እንዳልቀረበ ማብራሪያ እንዲሰጥ አዞ ተለዋጭ ቀጠሮ ሰጥቷል። የቀድሞ የሰማያዊ ፓርቲ የሕዝብ ግንኙነት ኃላፊ የነበረው ዮናታን ተስፋዬ ዛሬ የመከላከያ ምስክሮቹን ያሰማል ተብሎ ይጠበቅ ነበረ። ይሁንና ፍርድ ቤትም በአካል አልቀረበም። ፍርድ ቤቱ ማለትም የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት የቅሊንጦ ማረሚያ ቤት ተጠሪውን ለምን እንዳላቀረበ ጉዳይ አስፈጻሚውን ጠይቋል። ጉዳይ አስፈጻሚውም ተከሳሹ አቶ ዮናታን የት እንደሚገኙ እንደማያውቁና ስለ አለመቅረባቸውም የሚያውቁት ነገር እንደሌለ ገልጸዋል። የተከሳሽ ጠበቃቶ ሽብሩ በለጠ በበኩላቸው ተጠርጣሪው በአሁኑ ጊዜ በቅሊንጦ ማረሚያ ቤት በቤተሰብ እንደሚጎበኝ፣ ይሁንና ከጠበቃው ጋር እንዳይገናኝ በመደረጉ ምክንያት ለዛሬ ሊያቀርባቸው የነበሩ የመከላከያ ምስክሮችን እንኳን ለማቅረብ መመካከር እንዳልተቻለ አስረድተዋል። አቶ ዮናታን በቅሊንጦ ማረሚያ ቤት የሚገኝበት ስፍራ ዞን አራት ተብሎ በሚታወቀውና ና ቀደም ሲል በደረሰው የእሳት አደጋም ጉዳት እንዳልደረሰበት ወይም እንዳላጋጠመው በማስታወስ እስረኞቹም ከነበሩበት እንዳልተንቀ እንዲንቀሳቀሱ አብራርተዋል። ፍርድ ቤቱም ተከሳሽ ዮናታን ተስፋዬ ዛሬ በተሰጠው ቀጠሮ መሰረት ማረሚያ ቤቱ ለምን እንዳላቀረበው በጽሁፍ ማብራሪያ እንዲሰጥ አዟል። በተጨማሪም አቶ ዮናታን ተስፋዬ ከህግ ጠበቃው ጋር ተገናኝቶ በጉዳዩ ላይ እንዲመካከርና የመከላከያ ምስክሮቹንም እንዲያቀርብ ለህዳር 19 ቀን 2009 ዓ.ም ቀጥሮታል። አቃቢ ህግ ባለፈው ዓመት ሚያዝያ ወር ላይ በዮናታን ተስፋዬ የሽብር ወንጀል ፈጽሟል በሚል በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት ክስ እንደመሰረተበት አይዘነጋም። መለስካቸው አመሃ አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።